የአሜሪካ ድምፅ ነው በ በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ መስከረም 192016 ዓ ም ዝግጅታችን ጀመረ። የታላቁ ህዳሴ ግድብ ጉዳይ በአዲስ አበባ የተደረገው ውይይት ያለ ስምምነት መጠናቀቁን ተከትሎ ኢትዮጵያና ግብጽ አንዳቸው ሌላቸውን እየወቀሱ ይገኛሉ። ድንበር ተሻጋሪ በሆነ የተፈጥሮ ሀብት ላይ በተለይም ደግሞ በተባበሩት መንግስታት የጸደቁ ዓለም አቀፍ ህጎችና ደንቦች ባሉበት የአንድ ሀገር ብቻ የሆነ ልዑላዊነት የሚባል ነገር የለም። የሰማችኋቸው ግብፅንና ኢትዮጵያን እያወዛገበ ባለው የኢትዮጵያ ህዳሴ ግድብ ዙሪያ የአሜሪካ ድምጽ ያነጋገራቸው የግብፅ የውጭ ጉዳይ ሚኒስትር ሀሰን ሹክሪ ናቸውውማ። ኤክስፕቴብልና ሪዝናበል በሆነ አጠቃቀም ሌሎቹን በከፋ መንገድ ባለመጉዳት የሚል ነው። ይሄ ተፈጽሞ አለው። አሁን ደግሞ የሰማችሁት በኢትዮጵያ በኩል በህዳሴ ግድብ ተደራዳሪ ቡድን አባል የሆኑትን ፕሮፌሰር ያዕቆብ አርሳሎን ነው። በሁለቱ ሀገራት መካከል ስላሉት ልዩነቶች ከሁለቱ ባለስልጣናት ጋር ያደረግናቸውን ቆይታዎች ከዜናው በኋላ ይዘን እንመለሳለን። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው ለዕለቱ የተመረጡ ሙዚቃዎችን ይዞ ይጠብቃችኋል። ሰላም፣ ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናበርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክቡራትና ክቡራን ከቅዳሜ ምሽት ዜና ጋር እንግዶ ወሌ ነኝ። በሶማሊያ ለሚገኘው የአፍሪካ ህብረት የሽግግር ልዑክ ኃይል የሚያዋጡ ሀገራት ሶማሊያ ልዑኩ ሀገሪቱን ለቆ የመውጣት ሂደት እንዲዘገይ ለጸጥታው ምክር ቤት ያቀረበችውን ጥያቄ እንደሚደግፉ አስታውቀዋል። ኬንያ፣ ኢትዮጵያ፣ ብሩንዲ፣ ጅቡቲ እና ኡጋንዳ በጋራ በመሆን ሶስት ሺህ የልዑኩ ወታደሮችን በቅርቡ ከሶማሊያ ለማስወጣት የተያዘው እቅድ እንዲዘገይ ለጸጥታው ምክር ቤት ጥያቄ አቅርበዋል። አምስቱ ሀገራት ወታደሮቹን የማስወጣቱ ሂደት በዘጠና ቀናት እንዲዘጋይ ጠይቀዋል። በሶማሊያ ያለው የጸጥታ ሁኔታ አሁንም አሳሳቢ እንደሆነና በተለይም በሚለቀቁት ወታደራዊ ሰፈሮች አካባቢ ያሉ ነዋሪዎች ሁኔታ አሳሳቢ ነው ሲሉ አምስቱ አገራት ባቀረቡት ጥያቄ ላይ ማመልከታቸው ታውቋል። በሶማሊያ የሚገኘው የአፍሪካ ህብረት ኃይል እስከ 2024 መጨረሻ ድረስ ደረጃ በደረጃ ለቆ እንዲወጣ የጸጥታው ምክር ቤት በያዝነው የፈረንጆች ዓመት መጀመሪያ ላይ ውሳኔ አሳልፈው ነበር። በዙምባቤ በአንድ ማዕድን ማውጫ በደረሰ አደጋ አራት ሰራተኞች ሲሞቱ አምስት የሚሆኑት አሁንም በናዳው ውስጥ ተቀብረው እንደሚገኙ ታውቋል። አደጋው ከመዲናዋ ሐራሬ 120 ኪሎ ሜትር ላይ በሚገኝ ማዕድን ማውጫ ትናንት አርብ መድረሱ ታውቋል። 21 የሚሆኑ ሰራተኞችን ማዳን መቻሉ ተገልጿል። የዚምባቤ ብሮድካስቲንግ ኮርፖሬሽን በበኩሉ 18 ሰዎች በጉድጓዱ ውስጥ ተቀብረው ሊሆን እንደሚችል ዘግቧል። ከአራት ዓመት በፊት በደረሰ አደጋ አንድ የማዕድን ማውጫ ጉድጓድ በጎርፍ በመጥለቅለቁ 24 ሰራተኞች ሕይወታቸውን አጥተዋል። የዛሬ አንድ ዓመት በቡርኪና ፋሶ በመፈንቅለ መንግሥት ሥልጣን የተቆጣጠረው ወታደራዊ ሁንታ ቃል የተገባው ምርጫ ከመካሄዱ በፊት ለአገሪቱ ሰላምና ጸጥታ ቅድሚያ እንደሚሰጥ አስታውቋል። ትናንት በመዲናዋ በዋጋዱጉ የመፈንቅለ መንግሥት ደጋፊዎች አንደኛ ዓመቱን በማሰብ ሰልፍ ያደረጉ ሲሆን ወጣቱ ወታደራዊ መሪ ካፕቴን ኢብራሂም ትራኦሬ ቃል የተገባው ምርጫ የሚካሄደው የጸጥታው ሁኔታ ሲፈቅድ ብቻ ነው ብለዋል። ትራውሬ በመፈቅለ መንግስት ስልጣኑን የያዙት በተመሳሳይ በመፈንቅለ መንግስት ፕሬዚዳንት ሮች ካቦሬን በማስወገድ ለስምንት ወራት ስልጣን ላይ የቆየውን ሁንታ አስወግደው ነበር። ሕይወትን በሚቀጥፍ የበረታው ህውከት የተሰላቹት በርካታ የአገሪቱ ዜጎች መፈንቅለ መንግስቱን ሲደግፉ፣ ምዕራቡ ዓለም ግን አውግዞታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሩሲያ ከዩክሬን አራት ግዛቶችን ነጥቃ የተቀላቀለችበትን አንደኛ ዓመት በማስመልከት በቴሌቪዥን ንግግር ያደረጉት ቭላዲሚር ፑቲን በዶኔትስክ፣ ሉሃንስክ ዛፕሮዣዢያ እና ኬርሶን ክልል ያሉ ነዋሪዎች በቅርቡ ባካሄዱት ምርጫ ከሩሲያ ጋር ለመሆን ያላቸውን ፍላጎት አሳይተዋል ብለዋል። ባለፈው ዓመት የተደረገው ሕዝበ ውሳኔም ሆነ በቅርቡ የተደረገውን ምርጫ የምዕራቡ ዓለም ሐሰተኛ ሲል አውግዟል። ይህ በእንዲህ እንዳለ የዩክሬን ኃይሎች ሩሲያ ከለቀቀቻቸው አርባ ድሮኖች ውስጥ ሰላሳውን መትተው መጣላቸውን አስታውቀዋል። ኢራን ስር ካሚካዜ ድሮኖች መሆናቸው ታውቋል። ሮማንያ በበኩሏ በድብደባው ወቅት የአየር ክልሏን ጥሶ ካለ ፈቃድ የገባ ድሮን ሳይኖር እንዳልቀረ የአየር ኃይሉ አስታውቋል። በሌላ በኩል ነገ ከሚጀምረው የፈረንጆቹ ጥቅምት ወር ጀምሮ 130 ሺህ የሚሆኑ ወንዶችን ለአስገዳጅ ወታደራዊ አገልግሎት መመልመል እንደሚጀምር የሩሲያ መከላከያ ሚኒስቴር ትናንት አስታውቋል። ወደ ሩሲያ በተቀላቀሉት ክልሎችም ምልመላው እንደሚካሄድ ሚኒስቴሩ ገልጿል። ምልምሎቹ በቀጥታ በጦርነት እንዲሳተፉ የሚደረግ ሳይሆን በተጠባባቂነት የሚያዙ መሆናቸውም ታውቋል። በአሜሪካ የተወካዮች ምክር ቤት የሪፐብሊካን ፓርቲ አባላት ጊዜያዊ በጀት እንዲጸድቅ ባለመደገፋቸው በአገሪቱ አቆጣጠር ከዛሬ ኩለቀም በኋላ የመንግሥት ሥራ የመዘጋቱን ዕድል አስፍቶታል። ለአጭር ጊዜ የሚዘልቅ በጀት ማጽደቁ ከሜክሲኮ ጋር ያለውን ድንበር ጥበቃ እንዲቀጥል እንዲቀጥልና የምክር ቤቱ አባላት በበጀቱ ዝርዝር ጉዳዮች ላይ ለመወያየት ጊዜ ለማግኘት እጅግ አስፈላጊ ነበር ሲሉ የምክር ቤቱ አፈ ጉባኤ ሪፐብሊካኑ ኬቪን መካርቲ ተናግረዋል። ሐሳቡ ግን በወግ አጥባቂ የሪፐብሊካን ፓርቲ አባላቱ ውድቅ ሆኗል። ከሴኔቱ የሚመጣው የበጀት ሐሳብም በምክር ቤቱ ተቀባይነት እንደማያገኝ መካርቲ፣ ቀድሞ ትዊተር አሁን ኤክስ በመባል በሚታወቀው የማህበራዊ ሚዲያ መድረክ ላይ ገልጸዋል። በጉዳዩ ላይ ትናንት ምሽት ከፓርቲያቸው የምክር ቤት አባላት ጋር የተነጋገሩበት መሆኑንና የማለፍ እድል እንደማይኖረው እንደተረዱ ማካርቲ አስታውቋል። ለሚቀጥለው 12 ወራት የሚውል በጀት ለማጽደቅ ምክር ቤቱና ሴኔቱ መስማማት ላይ ባለመድረሳቸው ከዛሬ እኩለ ሌሊት ጀምሮ የመንግሥት ሥራ መዘጋቱ የማይቀር መስሎ ታይቷል። በመጨረሻም አድማጮች በኒውዮርክ ከተማና አካባቢው ትናንት በጣለው ኃይለኛ ዝናብ ምክንያት የምድር ውስጥ ባቡር ጣቢያዎች ሲጥለቀለቁ የላጓርዲያና ጆን ኤፍ ኬኔዲ አየር ማረፊያዎችም ለሰዓታት ተስተጓጉለዋል። ብሔራዊ የአየር ትንበያ አገልግሎት ባወጣው መግለጫ ዝናቡ ወትሮ በመስከረም ከሚታየው መጠን በላይ መሆኑንና ተጨማሪ ከባድ ዝናብ ዛሬም ይጠበቃል ብሏል። በጆን ኤፍ ኬኔዲ አየር ማረፊያ የተመዘገበው 21.97 ሴንቲሜትር ዝናብ ከ1960 ወዲህ የተመዘገበ ከፍተኛው መጠን ነው ተብሏል። ክብራትና ክብራን ለምሽቱ ያስኩት ዜና በዚሁ ተፈጽመዋል። ዜናውን ያሰማዋችሁ እንግዲህ ወልድ ነኝ። መልካም ምሽት። ዴን፣ ለአለም ዜናዎቹ አመሰግናለሁ። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ መስከረም 192016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ከሰኞ እስከ ሁድ በራዲዮ እንዲሁም በራዲዮ ቲቪ የሚተላለፉ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ለሰዓት ወደ ያዝ ነው የመጀመሪያው ቅንብር እንለፍ። ግብጽንና ኢትዮጵያን እያወዛገበ ባለው የኢትዮጵያ ሕዳሴ ግድብና ሌሎች ተያያዥ ርዕሰ ጉዳዮች ዙሪያ የእንግሊዝኛው ክፍል ባልደረባችን ፒተር ክሎቲ ከግብፁ የውጭ ጉዳይ ሚኒስትር ሀሳን ሹክሪ ጋር ሰፋ ያለ ቃለምልልስ አድርጎ ነበር። ፒተር ከውጭ ጉዳይ ሚኒስትሩ ጋር ካደረገው ቆይታ አሉላ ከበደ በተለይ በግድቡና ተዛማጅ ርዕሶች ዙሪያ ያተኮረውን ክፍል እንደሚከተለው አሰናድቶታል። ለቃለምልልሱ ፈቃደኛ ሆነው በመገኘታቸው የውጭ ጉዳይ ሚኒስትሩን በማመስገን ነው ፒተር ቃለምልልሱን የጀምረው። ግብፅ ጎረቤቷ ኢትዮጵያ በአባይ ወንዝ ላይ ግድብ በመገደቧ ስጋቷን ስትገልጽ ቆይታለች። ለመሆኑ ግድቡን በተመለከተ የግብፅ ዋነኛ ስጋት ምንድነው? የፒተር የመክፈቻ ጥያቄ ነው። ኢጅፕት ኢዝ አ ካንትሪ ዊዝ 96 ፐርሰንት ኦፍ ኢትስ ቴሪቶሪ ደዘርት ሲቪላይዜሽን ኢኒሺየትድ ኢን ኢጅፕት ኢን ዘ ቫሊ ኦፍ ዘ ናይል እንግዲህ ግብፅ ከቆዳ ስፋቷ 96 በመቶ ያሉ በረሃ ሲሆን የግብፅ ስልጣኔም ከዚሁ ከናይል ወንዝ ሸለቆ ውስጥ ነው የሚጀምረው። በአሁኑ ወቅት ከሕዝቧ መቶ አምስት ሚሊዮን የሚደርሰውና 98 በመቶ የሚሆነው የውሃ አቅርቦትም ሆነ የግብርና ስራው በናይል ወንዝ ውሃ ላይ እየተመሰረተ ነው። እኛም ሁላም የትብብር ስራዎችንና ናይልን ለልማት ማዋልን እንደግፋለን። በአሁኑ ወቅት ታንዛኒያውያን ወንድሞቻችን ለኃይል ማመንጫው የሚገነቡትን የግድብ ግንባታ በመርዳት ላይ እንገኛለን። We don't have any problem that Ethiopia also takes advantage of uh, this resource, but within the context of the rules and regulations of international law that govern transboundary water. Be the book Sudan be Uganda be lilu chita fasoswa gerat le economy vita kame thandia ulu imerado projecto nam guchina. መመሪያዎች አውድ ውስጥ ነው መከናወን ያለበት። ድንበር ተሻጋሪ በሆነ የተፈጥሮ ሀብት ላይ በተለይም ደግሞ በተባበሩት መንግስታት የጸደቁ ዓለም አቀፍ ሕጎችና ደንቦች ባሉበት የአንድ ሀገር ብቻ የሆነ ሉዓላዊነት የሚባል ነገር የለም። እናም የግድቡ ነገር ሳንቃወም ድርድሮቹ ለአስር ዓመታት ሲካሄዱ ቆይተዋል። የግድቡን ግንባታን ፈቅደናል። በድርድሩም የጠየቅነው ነገር ቢኖር ግድቡ የሚሞላበትና አሰራሩን በተመለከተ በግብፅም ሆነ በሱዳን እንዲሁም በተቀሩት የታችኛው ተፋሰስ ሀገሮች ላይ የጎላ ጉዳት በማያደርስበት ሁኔታ እንደሚከናወን ዋስትና እንዲሰጠን ብቻ ነው። ፒተር ላቀረበላቸው ጥያቄ የሀገራቸውን ስጋቶች በመዘርዘር የገለጹት የግብፁ የውጭ ጉዳይ ሚኒስትር የኢትዮጵያን ጥቅም ሳያጓድል ስራ ላይ መዋል የሚችል በዓለም አቀፍ ደረጃ የተተገበረ የሕግ ማዕቀፍ መኖሩን በመጥቀስ ይሞግታሉ። ንሪን ስ ም እንዲህ ቢሆን እንዲህ ይደረጋል ማለት የሚያስችሉ ህጎች ወይም የመቆጣጠሪያ መንገዶች ብለም ልንከተለው የሚገባ ሳይንሳዊ አሰራር መሆን አለበት። እናም በምንም አይነት መልኩ ኢትዮጵያ ለኤሌክትሪክ ኃይል ማመንጫም ሆነ የልማት ግቦቿን ለማሳካት ግድቡን ከመጠቀም የማያግድ ወይንም ስምምነቶችን የማይጥስ ነው። የዳኑብ ወንዝ ኮሚሽንና የሴኔጋል ወንዝ ኮሚሽን የተባሉትን እኛ እንዲተገበሩ የምንሻቸው አፈጻጸም ስርዓቶች በሙሉ አንዳቸውንም ያላዛመደ፣ እኛ የጠየቅነውን የትኛውንም አይነት ዋስትና የማያረጋግጥ በውሃ ሙሌትም ሆነ በአጠቃላይ ስራው የሚፈጠሩ ማናቸውም ነገሮች ለብቻ የመወሰን ፍላጎት አለ። there are many examples of countries that have cooperated that have put in place regulations and rules on how best to uh, guarantee for both and all the countries of the river yeah. እኛን የሚያክል መጠን ባለውና ሕልውናው በውሃው ላይ በተመሠረተ አገር ላይ የውሃውን ፍሰት መገደብ ሊያስከትል የሚችለው መዘዝ እጅግ አውዳሚ ነው። በሚሊዮን የሚቆጠሩ ሰዎች መተዳደሪያቸውን ያጣሉ። የሚያስከትለውም ያለመረጋጋት በመላው አካባቢው ላይ የሚያጠላ ይሆናል። ነገር ግን አሁን ለዘረዘሯቸው ዋና ዋና ጉዳዮች መፍትሄ ለማምጣት ውይይቱ እየተካሄደ ባለበት መንገድ ላይ ግብፅ ደስተኛ አይደለችም እያሉ ነው። ፒተር በማስከተል የወረወረው ጥያቄ ነው። 10በቀላሉ ሊፈቱ በሚችሉ የሳይንስ ጉዳዮች ለአስር ዓመታት ድርድር ሲደረጉ ቆይተዋል። እነኚህ ቁጥሮች ናቸው። የፖለቲካ ፈቃደኝነት ካለ በቀላሉ ሊፈቱ የሚችሉ ናቸው። ይሁንና ዓላማው ስምምነት ላይ መድረስ ካልሆንና ዋስትና የሚሰጥ ምንም አይነት ደንብ ሳይኖር በአንድ ወገን ብቻ መስራቱ ሲቀጥል ግን ያን የግድቡንና የተከታዩን ፕሮጀክቶች ዓላማ ልማታዊ ነው ወይንስ የአንድን ሀገር ብሔራዊ ፍላጎት በሌላው ላይ በመጫን የማምታታት እቅድ ይሆን ስንል እንድንጠራጠር ያደርገናል። እናም ያ ማለት ይህ በቀላሉ ለመፍታት የሚያዳግት ብርቱ ጉዳይ በካይሮ እና በአዲስ አበባ መካከል አለመግባባት እየፈጠረ ነው ማለት ነው። ሽኩሪ ይመልሳሉ ያለ እርግጥ ነው ብዙ ጊዜና ጉልበት ያጠፋንበት ጉዳይ እንደመሆኑ ስምምነት ላይ መድረስ ላለመቻላችን ምንም አሳማኝ ምክንያት አይኖርም። የጠቀስኩት ሳይንሳዊ ጉዳይ ነው። እናም ጉዳዩ ወደ የትኛውም ዓለም አቀፍ ድርጅት ቢመራ በሳምንታት ዕድሜ ውስጥ በቀላሉ ከአንዳች ስምምነት መድረስ ይቻል ነበረ። የዓለም ባንክ የኢትዮጵያንም ሆነ የግብፅን ፍላጎት ፍትሐዊና ሚዛናዊ በሆነ መንገድ የሚያሟላ ስምምነት በልዩ ባለሙያዎች እንዲያዘጋጅና እንዲያዋቅር የሚል እቅድ አቀረብን። ይህንን ኃላፊነት የሚወጣ ማንኛውም ዓለም አቀፍ ድርጅት ገለልተኝነቱን በመተማመ ዘመን ያላንዳችን ማቅማማት ለመፈረም ዝግጁ ነን። ይሁን እንጂ ይህን እቅድ ባቀረብንበት ወቅት ውድቅን የተደረገው ድምዳሜውን ላንተ ትዋለሁ። ግን ለምን እንደዚያ ይሆናል? ስለዚህ ከግብፅ አንጻር ይህንን ለመፍታትና ውጥረቱንም ለማርገብ የተሻለው ወደፊት ያስኬዳል የምትሉት መንገድ ምንድን ነው? ፒተር ጉዳዩን በተመለከተ ለውጭ ጉዳይ ሚኒስትር ሹክሪ የሰነዘረው የመጨረሻው ጥያቄ ነው። An agreement is readily available, as I said, whether we do it ourselves, whether we give it to an impartial uh, group of experts. Uh, we're not, this isn't rocket science. There are uh, a multitude of rivers. <laughs> አገልግሎት የሚሰጡ በርካታ ግድቦች አሉ ኃላፊነትና ግዴታዎቹ ምንድን ናቸው የሁሉም የተፋሰስ ሀገራት ጥቅሞች ምንድን ናቸው ይህንን ችግር ለመፍታት ከተፈለገ ብቸኛው መንገድ በግልጽ የሚቀመጥ ስምምነት ብቻ ነው የእንግሊዝኛ ክፍል ባልደረባችን ፒተር ክሎቲ ከግብፁ የውጭ ጉዳይ ሚኒስትር ሐሰን ሽኩሪ ጋር ካደረገው ሰፋ ያለ ቃለ ምልልስ በተለይ በኢትዮጵያዊ ህዳሴ ግድብና ተዛማጭ ርዕሰ ጉዳዮች ዙሪያ ያተኮረውን ክፍል ነበር የተከታተላችሁት ፒተር እንግዳውን የውጭ ጉዳይ ሚኒስትር ሹክሪን አመስግኖ ቃለ ምልልስን አገባዷል። እኛም ፒተርን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖሯችሁን አስተያየቶች በዋትሳፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። በተከታዩ መሰናዷችንም በአባይና በህዳሴ ግድብ ዙሪያ የጀመርነውን ትንታኔ እንቀጥላለን። በአዲስ አበባ የተደረገው ውይይት ያለ ስምምነት መጠናቀቁን ተከትሎ የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባል እና በአዲስ አበባ ዩኒቨርሲቲ የሃይድሮ ፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ በሶስቱ ሀገራት መካከል ያሉ ልዩነቶችን ጨምሮ በግድቡ ወቅታዊ ጉዳይ ላይ ለአሜሪካ ድምጽ ማብራሪያ ሰጥተው ነበር። ከዚህ ቀደም ባስተላለፍ ነው። በዚህ ዘገባም ፕሮፌሰር ያዕቆብ ግድቡ አሁን ያለበትን ደረጃ አስረድተው ከግብጽ ጋር አሉ ያሏቸውንም ልዩነቶች አብራርተዋል። ተገልጿል። ኬነዳ አባተ ከፕሮፌሰር ያዕቆብ ጋር ቆይታ ያደረገበትን ይህን ዘገባ ለዛሬ በድጋሚ ያሰናድተነዋል። ቀጥሎ ይቀርባል። በመጋቢት ወር 2003 ዓ ም የመሠረት ድንጋይ ከተቀመጠለት ጊዜ አንስቶ ከ12 ዓመታት በላይ በግንባታ ሂደት ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ አራተኛ ዙር የውሃ ሙሌት ተከናውኗል። መሠረቱን የጣሉት የቀድሞው ጠቅላይ ሚኒስትር መለስ ዜናዊን ጨምሮ ሶስት የሀገር መሪዎች የተፈራረቁበት ግድቡ አስቀድሞ በታቀደለት የአምስት ዓመታት ጊዜ ውስጥ መጠናቀቅ ባይችልም በበርካታ ውስጣዊና ውጫዊ ፈተናዎች ታጅቦ አሁን ወደ መገባደዱ እየተዳረሰ እንደሆነ ተገልጿል። የታላቁ ህዳሴ ግድብ አጠቃላይ የግንባታ መጠን 93 ከመቶ መድረሱን ዋና ስራ አስኪያጁ ኢንጂነር ክፍሌ ሆሮ አስታውቀዋል። ከዚህም ውስጥ የሲቪል ስራው 98 ከመቶ መድረሱንና የኮርቻ ግድቡ ደግሞ ሙሉ በሙሉ ተሰርቶ እንዳለቀ ተናግረዋል። የግድቡ ቀሪ ግንባታም በአንድ ዓመት ጊዜ ውስጥ እንደሚጠናቀቅ ዋና ስራ አስኪያጁ አመልክተዋል። በአባይ ወንዝ ላይ የተዘረጋው የአወዛጋቢው ግድብ ግንባታ ፍጻሜ መቃረቡ እንዲሁም አራተኛው ዙር የውሃ ሙሌት መከናወኑ ይፋ የሆነው ታዲያ በኢትዮጵያ በግብጽና በሱዳን መካከል ያለው አለመግባባት በቀጠለበት ወቅት ነው። የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮ ፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ በሶስቱ የተፋሰሱ ሀገራት መካከል ያሉ ልዩነቶችን ጨምሮ በግድቡ ወቅታዊ ጉዳይ ላይ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ፕሮፌሰር ያዕቆብ ግድቡ አሁን ያለበትን ደረጃ እንደሚከተለው ይገልጻሉ። ከግድቡ ከታሰበው ከግማሽ በላይ ተሞልቷል። ይሄ ደግሞ ከእንግዲህ በኋላ የቀረው ስራ ኤሌክትሮ መካኒካሉ እንግዲህ የተርባይኖቹን የመስራት እነሱ በጣም ፋይን የሆኑ ቴክኖሎጂዎች ናቸው፣ ኢንጂነሮቹ እንደሚነግሩን ሁለተኛ፣ ግድቡ ዋናው ግድብ እየተጠናቀቀ ነው ዘጠና ሶስት ቅድም እንዳልከው በሚቀጥሉ ጥቂት አመታት ይተሰማል። ከዛ በኋላ ውሃው ክረምቱ እየተሞላ ሀይቁ ከፍ እያለ ይሄዳል። የውሃ ሀይሉም ጉልበቱም ከፍ እያለ ይሄዳል። ግድቡ ሰውነት ላይ ከፍ ብሎ የሚሰሩት ተርባይኖችም ለማንቀሳቀስ የውሃ ከፍታ ለዚህ መሳሪያ እየሆነ ይሄዳል። እንግዲህ አሁን ወሳኝ ደረጃ ነው የደረሰው። በዚህ በኋላ ግድቡ ግብጾች በሚያልሙትና በሚመኙት ወደኋላ የምልበት ምክንያት ቢያንስ በቴክኒኩ አንጻር የለም። ግድቡ ወሳኝ ደረጃ ደርሷል። ጠቅላይ ሚኒስትር አብይ አህመድ የግድቡን የውሃ ሙሌት ባለፈው ሳምንት እሁድ ጳጉሜን አምስት ቀን 2015 ዓ.ም ማብሰራቸውን ተከትሎ ግብጽ ባወጣችው መግለጫ ኢትዮጵያ ከታችኛው የተፋሰሱ ሀገራት ግብፅና ሱዳን ጋራ ስምምነት ላይ ሳትደርስ ሙሌቱን መቀጠሏ የ2015ቱን የመርሆች ስምምነት ወይም ዲክላሬሽን ኦፍ ፕሪንስፕልስ እና የዓለም አቀፍ ህግጋትን የሚጻረር ነው ስትል ወቅሳለች። ግብጽ በውጭ ጉዳይ ሚኒስቴሯ በኩል ባወጣችው በዚሁ መግለጫ በሶስቱ የተፋሰሱ ሀገራት መካከል በካርቱም የተፈረመው የመርሆች ስምምነት ሶስቱ ሀገራት በህዳሴ ግድቡ ሙሌትና የመተዳደሪያ ደንቦች ላይ መስማማት እንዳለባቸው የተደነገገውን አስታውሳለች። ሚኒስቴሩ አያይዞም የኢትዮጵያ የአንድ ወገን ተግባራት ባለም አቀፍ ህግ የተደነገጉ የታችኞቹን የተፋሰሱን ሀገራት መብቶችና ጥቅሞች እንዲሁም የውሃ ደህንነታቸውን ወደ ጎን የተወነው ሲልም ከሷል። የታላቁ ህዳሴ ግድብ የኢትዮጵያ ተደራዳሪ ፕሮፌሰር ያዕቆብ አርሳኖ በበኩላቸው ሙሌቱ የመርሆች ስምምነትን የሚሆን ዓለም አቀፍ ሕግን የተጻረረ እንዳልሆነ አብራርተዋል። ዴክላሬሽን ኦፍ ፕሪንሲፕልስ ሶስቱ ሀገሮች በደንብ የተነጋገሩበትና በሀገር መሪዎች ደረጃ የተፈረመ መሆኑ የተረጋገጠ ነው። ዲክላሬሽን ኦፍ ፕሪንሲፕልስ ብዙ አንቀጾች አሉት፣ አስር አንቀጾች። እነዚህ አንቀጾች የተያያዙ ናቸው። ግድቡ እየተሰራ ባለበት ጊዜ የተደረገ ስምምነት ኢትዮጵያ በየውሃ ሙሌቷን የምታካሄደው ግድቡን እየሰራች ነው። ፓራሌል ቱ ኮንስትራክሽን ኦፍ ዲዳም የሚል ዋና አንቀጽ አለ። ጎን ለጎን እንደሚሄድ በደንብ የሚገልጽ አንቀጽ አለ። ይህ ደግሞ ግድቡን እየሰራች ባለችበት ጊዜ ግድቡን አቁሜ እስማማለው ባለ ሳይሆን ጎን ለጎን እየሞላው ሌሎች ስምምነቶችን ለማድረግ ይቻላል ማለት ነው። አንድ ሱ ነው በደንብ መሰመር ያለበት ሌላ ህዳሴ ግድቡ ላይ ያለውን አለመግባባት ለመፍታት በአፍሪካ ህብረት መሪነት የሚካሄደው ድርድር በወርሃ ሚያዝያ 2013 ዓ ም ከተቋረጠ በኋላ ባለፈው ዓመት ነሐሴ ወር በካይሮ አስተናጋጅነት የተደረገው ውይይትም ተጨባጭ ውጤት እንዳላመጣ ግብጽ ይፋ አድርጋለች። ለዚህም ግትር አቋም ይዛለች ያለቻትን ኢትዮጵያን ተጠያቂ አድርጋለች ኢትዮጵያ በአንጻሩ ተጠያቂ የምታደርገው ግብጽን ነው የድርድሩን መጓተትና እስካሁን ውጤት አልባ መሆኑን አስመልክቶ የቡድኑ አባልና የውሃ ፖለቲካ ተመራማሪው ፕሮፌሰር ያዕቆብ አስተያየት ሰጥተውናል ግብፅና ሱዳን በህዳሴ ግድቡ ላይ የሚያነሱት ተቃውሞ የተለያየ ነው። ግብፅ በዋናነት ግድቡ በተፈጥሮ የሚደርሰኝን የውሃ መጠን ይቀንስብኛል የሚል ተቃውሞ ታቀርባለች። በየጊዜው የተለያየ አቋም በማንጸባረቅ የምትታወቀው ሱዳን ደግሞ ከግድቡ የሚለቀቀው የውሃ መጠን ወጥነት የሌለው ከሆነ በአነስተኛ ግድቦች ይዞታ ላይ ተጽዕኖ ያሳድራል የሚል ስጋት እንዳላት ትገልጻለች። በመሆኑም ሁለቱ ሀገራት ኢትዮጵያ የግድቡን የውሃ ሙሌትና በየአመቱ ከግድቡ የምትለቀውን የውሃ መጠን አስመልክቶ አስገዳጅ ስምምነት እንድትፈርም ይፈልጋሉ። ኢትዮጵያ በበኩሏ አስገዳጅ ስምምነት ላይ የመድረስ ጥያቄን ፈጽሞ ላለመቀበል አቋም ይዛለች። ግብፅ ውዝግቡን ወደ ተባበሩት መንግስታት የጸጥታው ምክር ቤት መውሰዷና በድንበር ተሻጋሪ ውሃ አለመግባባት ጉዳይ ላይ ለመጀመሪያ ጊዜ አጀንዳ ይዞ የተወያየው ምክር ቤቱ ነገሩን ወደ አፍሪካ ህብረት መመለሱ አይዘነጋም። የግድቡ ግንባታና የውሃ ሙሌት አሁን የደረሰበት ደረጃ በድር ድሩ ሂደት ላይ ስለሚኖረው ሚና እንዲሁም የታችኛው ተፋሰስ ሀገራት በተለይም ግብጽ ባላት አቋም ላይ ተጽዕኖ ይኖረው እንደሆነ የጠየቅናቸው ፕሮፌሰር ያዕቆብ አርሳኖ ምላሽ ሰጥተውናል። እንግዲህ ግብጽ በጣም የተቸገረችው አቋሟን ወደ ጋራ ጥቅም ማሳደግ ነው ያቃታት። እኔ ቀደም ስል ሌሎች እንግሊዞች ያወቁልን ከሱዳን ጋራ ውሃ ሙሉ በሙሉ የእኛ ነው በሚል መሰረት ካልሆነ ባስተቀረ ውሀው ሊነካብኝ አይችልም በሚል ባሬጅ ሌሎች ሀገሮች ጭራሽ የማይቀበሉት እና ለእነሱ ብቻ ይሰራል ብሎ ባሰቡት ግን ሊሰራ በማይችል አይነት መሰረት ላይ ቆሞ ነው የሚከራከሩት፣ የሚደራደሩት፣ የሚጽፉት እና ይሄ ነው እንግዲህ ግብጽን አስቸግሮ የያዘው። ከዚህ ግብጽ ፈቀቅ ብላ ወደ ዘመናዊነት ከመጣች ለግብጽ ይጠቅማል፣ ለኢትዮጵያ ይጠቅማል። በአጠቃላይ በድንበር ተሻጋሪ ወንዞች ላይ በዓለም ላይ ለሚሰሩ ልማቶችም በር ከፋች እና አስተማሪ ሊሆን ይችል ነበር። ይህ ከአስተማራት ሊያስተምራት ይችላል። እንደምታየው ፖለቲከኞቹም፣ ጸሐፊዎቹም፣ ጋዜጠኞቹም የግብጽ አቋም እንዳይቀየር የማሳደግ ያሱ ለመንከባከቢያ ግብጽ እየተደራ ያለችው በተቻለ መጠን ለግብጽ ህዝብ የገባቸውን ቃልና ግብጽ ውሀውን የግብጽ ግብጻዊ ለማድረግ የማታደርገው ነገር የለም ይሄንን የአፍሪካ ህብረት ጥላ ስር የሚሆን በሌላ መንገድ ከግድቡ የመሰረት ግንባታ ጀምሮ የሚደረጉ ድርድሮች ሁነኛ ስምምነት ቢርቃቸውም ቀጣይ ዙር የሶስትዮሽ ውይይት በተያዘው መስከረም ወር በአዲስ አበባ እንደሚደረግ ይጠበቃል። ከአንድ ሳምንት በፊት አራተኛው ዙር የውሃ ሙሌት መከናወኑን ተከትሎ ግድቡ የያዘው የውሃ መጠን 42 ቢሊዮን ኪዩቢክ ሜትር መድረሱ ተገልጿል። አራተኛው ዙር የመጨረሻው ሙሌት እንደሆነ ጠቅላይ ሚኒስትር አቢይ አህመድ በማህበራዊ ትስስር ገጻቸው ላይ አያይዘው ማስፈራቸው ይታወሳል። ጠቅላይ ሚኒስትሩ የመጨረሻ ሲሉ ምን ማለት እንደሆነ የጠየቅ ሲጠየቅ ናቸው ፕሮፌሰር ያዕቆብ የመጨረሻ የሚለው ቃል ከዚህ በኋላ በሚካሄደው ሙሌት ውሃው በግድቡ አናት ላይ እንደማይፈስ የሚያመለክት እንደሆነ ጠቁመዋል። አሁን ግድብ ሞላ የሚባለው ሞልቶ በመሀል ግድብ ግንባታ ሲፈስ ነው ሲያደርግ ነው። አሁን ዘንድሮ እንደምታየው ከዚህ ከሐምሌ ጀምሮ እየተሞላ ናሴን ጨርሰው መስከረም ላይ ነው እንግዲህ ኛውን ፍሰት ያለው ለወደ ፊቱ ግድቡ ከፍ እያለ በምንሄድበት ጊዜ ውሃ ወደ ኋላ እየሄደ ሀይቁን ይሞላል እንጂ ወደዚህ የመፍሰስ ባህሪው እየቀነሰ ይመጣል። ምናልባት አስፈላጊም አይሆንም። ግድቡ ከፍ እያለ ሲሄድ እንግዲህ ውሃ ወደኋላ ወደ ግድ ወደ ወደ ሀይቁ እየተገፋ ነው የሚሄድ ሙሌቱ ወደ ኋላ ወደፊት ሳይሆን ግድቡ ከፍ እያለ ሲሄድ ያው ወደ ውጭ አይፈስም፣ ግን ወደ ኋላ Ah oui, on va falloir y mettre. 2016 ዓም አምስት ተጨማሪ ዩኒቶች ኃይል ማመንጨት እንደሚጀምሩ የገለጹት የህዳሴ ግድቡ ዋና ስራ አስኪያጅ ክፍሌ ሆሮ ይህም ከዚህ ቀደም ኃይል ማመንጨት የጀመሩትን ሁለት ዩኒቶች ጨምሮ ኃይል የሚያመነጩ ዩኒቶችን ቁጥር ወደ ሰባት ከፍ እንደሚያደርገው አመልክተዋል። አጠቃላይ የዩኒቶቹ ብዛት 13 ነው። 1.8 ኪሎ ሜትር ርዝመትና 145 ሜትር ቁመት ያለው ግዙፉ የሃይድሮ ኤሌክትሪክ ኃይል ማመንጫ ግድብ ሙሉ ለሙሉ ተገንብቶ ሲጠናቀቅ የሚይዘው የውሃ መጠን 74 ቢሊዮን ኪዩቢክ ሜትር ሲሆን አጠቃላይ ኃይል የማመንጨት አቅሙ 5150 ሜጋዋት ነው። ይህም በአሁኑ ወቅት ከ107 ሚሊዮን የአገሪቱ ሕዝብ ግማሽ ያህሉ ብቻ የኤሌክትሪክ ኃይል አገልግሎት በሚያገኝበት ሀገር የኤሌክትሪክ ኃይል ምርቱን በእጥፍ የሚያሳድገው እንደሆነ ተመልክቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ አት ቪኦኤ አምሀሪክ ላይ ወይም በኤክስ ወይም በቀድሞ አጠራሩ በትዊተር ሃሽታግ ቪኦኤ አምሀሪክ ላይም ልታደርሱን ትችላላችሁ። ተከተሉን። አስተያየቶቻችሁ ነገሩን። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ጊዜውን ለሙዚቃ ቃና የምናስረክብበት ሰዓት ላይ ደርሰናል። እንግዲህ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ የአየር ሰዓቱን ለመረከብ እየጠበቀ ነው። ወደ እንግዱ ላሳልፋችሁ ጤና ስልኝ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቀና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የማመሸው እንግደውልኝ ነኝ። ከመሞት አልድንም ጥላውን ገሰሰ። በዚህ ሳምንት ጥላውን ገሠሰና ማዲንጎ አፈወርቅ በተለያየ መንገድ ሲዘከሩ ነበር። መስቀል ጥላውንም የተወለደበት ቀን ሲሆን ለማዲንጎ አፈወርቅ ደግሞ የሙት ዓመትና የሐውልት ምርቃት ሥነ ሥርዓት የተከናወነበት ሳምንት ነበር። የጥላውንን ከመሞት አልዳንም የዚህ ሳምንት የሙዚቃ ቃና መክፈቻ እንዲሆን መርጫዋለሁ። ካምናው በሽታ KAMAMUT out, I'll do. I'll do. I'll do. I'll do. I'll do ar yeah. o Zarika se dan aldan kumpesum, laten lancimerren yalan kum, ihe usk zarika se kaya aldan I'm ko, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm good, I'm Și mă rărâi al altcum Eu îți căzare Că al caia-l, dar nu-mi confez ማዲንጎ አፈወርቅን ለማስታወስ ደግሞ ትዝታውን ልጋብዛችሁ። አግኝቶ ላይ አገኝ ወይ ጠቅሞ ላይ ጠቅመው ሰው ለምን ይኖራል ትዝታ ሲያደቅመው like <Song> I The chance of the father oh, for that we're in a gap. Ta nasha Allah, sinona Afia ta ganiana. Ta nasha Allah, fasinona Afia ta ganiana. Da hana ba na ጥላሁንንና ማዲንጎን በዚህ ካስታውስን ወደ ውጪ ሙዚቃ ብናልፍስ Marvin Gaye, what's going on? ከ50 ዓመታት በፊት የተዘፈነው ይህ ዘፈን በወቅቱ የነበረውን ኢፍትሐዊነት፣ ጥላቻ፣ ስቃይ፣ የፖሊስ ጭካኔ፣ ድህነት ወዘተርፈ የሚያሳይ ሲሆን የዘፈኑ መልእክት አሁንም ዋጋ እንዳለው ይታመናል። በመከታተል ላይ የምትገኙት ከአሜሪካ ድምፅ የምትላለፍላችሁን የሙዚቃ ቃና ነው። እስከ አራት ሰዓት አብሬያችሁ የማምሸው እንግደወል ነኝ ንንንትርሳሽ እክፋርገሽ ከንፈሬን ሳማርገሽ እያጫወትሽ ፍቅራችን ቆየት ያለ የሚንሊክ ወሰናቸው ዜማ ነው። ሙላቱ አስታጥቄ የሠራው ነው። እንንከባለ አብረን ስንፈነድቅ ደስ ብሎ I'm going to go to the house. I'm going en you <laughs> ለቶ አስታጥቄ በሙዚቃ ያቀናብረው ፍቅራችን የተሰኘው የሚኒሊክ ወስናቸው ዜማ ነበር። ቼን ኦፍ ፉልስ በአሬታ ፍራንክሊን ሞኞችን አሰልፈ እያለች ነው አሪታ። ለአምስት ዓመት አብራው የቆየችው ፍቅረኛው፣ ሌሎችም ወዳጆች እና እርሷ ከእነርሱ አንዷ ሞኝ መሆኗን ማወቋን የሚተርክ ነው። ተዩ ለሚሏትም ፍቅሩ ጠንካራ እንደሆነ እርሷ ግን አቅም እንደሌላት ትነግራቸዋለች። ፍራንክሊን ወደኛ ፋንትሽ በቀለ ቆየት አልፋለን አንተ ልጅ ወድጄ ነው። የዛሬው የሙዚቃ ቀና የመጨረሻ ምርጫ ነው። በዚሁ ዜማ ነው የሚሰናበታችሁ። እንግዲህ ወልድ ነኝ። የሳምንት ሰው ይበለን። ሰላም። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራኝ የቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። ነገ በሌሎች መሰናዶች እንጠብቃችኋለን። ሰላም ደናደሩ